አዲሷ የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ኢሶዴፓ መሪ ዶክተር ራይል ባፌ የፓርቲው ሊቀመንበር የነበሩትን ፕሮፌሰር በየነ ጴጥሮስን ፈር ተከትለው ሰላማዊ የፖለቲካ ትግል እንደሚያስቀጥሉ ተናገሩ። ፓርቲያቸው እሳቸውም በፕሮፌሰር በየነ ጴጥሮስ ምትክ መሪ አድርጎ እንደ ሾማቸውም ገልጸዋል። በኢትዮጵያ ስላሉ የፖለቲካ ፓርቲዎች እንቅስቃሴ አስመልክተው ማብራሪያ ሰጡን። የአዲስ አበባ ዩኒቨርሲቲው መምህር ዶክተር ዮናስ አሽኔ በበኩላቸው ዶክተር ራይል ባፌ የሚመሩትን የሲሶዴፓ ፓርቲ ጨምሮ የፖለቲካ ፓርቲዎች ልዩ ልዩ ውስጣዊና ውጫዊ ፈተናዎች እንዳሉባቸው ገልጸዋል። የፖለቲካ ፓርቲዎቹ ትርጉም ያለው እንቅስቃሴ እንዲያደርጉም የጋራ ጥምረት መፍጠር እንዳለባቸው መክረዋል። ገብረ ሚካኤል ገብረመድን ተጨማሪ ያለው በኢትዮጵያ ፖለቲካ ውስጥ ከ1988 ዓ ም ጀምሮ በተቃዋሚነት ጉልህ ሚና ሲጫወቱ የቆዩት ፕሮፌሰር በየነ ጴጥሮስ ከዚህ ዓለም በሞት እስከተለዩበት መስከረም 7 ቀን 2017 ዓ ም ድረስ የተለያዩ የፖለቲካ ፓርቲዎችን በማቋቋም መርተዋል። ከህልፈታቸው በፊትም የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ወይም ኢሶዴፓ ሊቀመንበር ሆነው በማገልገል ላይ ነበሩ። ህልፈታቸውን ተከትሎ የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ዶክተር ራሄል ባፌን የፓርቲው መሪ አድርጎ መሰየሙን ራሳቸው ዶክተር ራሄል ባለፈው ቅዳሜ ጥቅምት 2 ቀን 2017 ዓ ም በሰጡት መግለጫ ተናግረዋል። የፓርቲው የስራ አስፈጻሚ ኮሚቴ የዛሬ ሳምንት ስብሰባ አካል ነበርና በዛ ስብሰባ ላይ በመተዳደሪያ ደንባችን መሰረት ሰብሳቢ ና ምክትል ሰብሳቢ ሰይመው በመተዳደሪያ ደንቡ መሰረት ነው የተካሄደውና ካለፈው እሑድ ጀምሮ እኔ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በሰብሳቢነት እመራለሁ። አቶ ጫመ ቦጌ በምክትል ሰብሳቢነት ይመራል። ፕሮፌሰር በየነ ጴጥሮስ በኢትዮጵያ ታሪክ ሰላማዊ የፖለቲካ ትግል በማካሄድ እንደሚታወቁና ለበርካቶችም አብነት መሆናቸውን የጠቀሱት አዲሷ የፓርቲው መሪ ዶክተር ራሄል ባፌ የእሳቸውን አርአያነት ተከትለው ሰላማዊ ትግሉን እንደሚያስቀጥሉ ተናግረዋል። የዓላማ ጽናትንና ይቻላልን ያስተማረንን የመሪያችንን የፕሮፌሰር በየነ ጴጥሮስን የፖለቲካ አካሄድና ፈለግ በእሴትነት የሰነቀው ፓርቲያችን ይህንን ሕዝባዊና ሀገራዊ ራዕይ ከግብ ለማድረስ በፍጹም ቁርጠኛነትና ጽናት ሰላማዊ የፖለቲካ ትግሉን የሚያስቀጥል መሆኑን በአጽኖት እንገልጻለን። በኢትዮጵያ ስላለው የፖለቲካ ፓርቲዎች እንቅስቃሴን በሚመለከት አስተያየት እንዲሰጡን የጠየቅናቸው የፖለቲካ ተንታኝ በበኩላቸው ዶክተር ራሄል ባፌ የሚመሩት የፖለቲካ ፓርቲ እንደ ሌሎቹ ተዋናዮች ወደፊት የተለያዩ ፈተናዎች ይገጥሙታል ብለዋል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር የሆኑት የፖለቲካ ተንታኙ ዶክተር ዮናስ አሽኔ የኢትዮጵያ ፖለቲካ ፓርቲዎች ውስጣዊና ውጫዊ ችግሮች እንዳሉባቸው ተናግረው ውስጣዊ ችግሮቻቸው በሀገሪቱ የተቋም ግንባታ ባህል ካለመኖሩ ጋር ይያያዛል ብለዋል አልገነባንም። ከትውልድ ትውልድ የሚሸጋገር ራሱን የሚያድስ ከራሱ ከአካባቢ ጋር ከመርህ ጋርም ሚዛኑን እየጠበቀ የሚሄዱ የፖለቲካ ፓርቲዎች ከዚ ገዢው ፓርቲ ጭምር የለንም። አደለ ገዢው ፓርቲ ምንም እንኳን ኢህአዲግ ወደ ብልጽግና እንኳን ምን መጥተዋል ብንል ኢህአዲግ ራሱን ማደስ ስላቃተው አደለ እዚህ ቀውስ ውስጥ የከተተ ስለዚህ ውስጣዊ ተቋማት ኦርጋኒክ በሆነ መንገድ ተነጋግሮ ሪዮት አለሙን ማስተካከል መስማማት አልቻ አይችልም። ሰላሳ አርባ ዓመት የሰላሳ ዓመት የቆዩትን ፓርቲዎች ቀውስ ውስጥ እየገቡ ነው ያሉት። አሁን ባለው ሁኔታ እንደምታየው ራሱ ገዥው ፓርቲም እና የገዢው ፓርቲ ተነጥለው የወጡ ፓርቲዎችም እንደምታውቀው እና ተቋማትን በንደዛ መልኩ እንዲሄዱ ከትውልድ ትውልድ እንዲሄዱ ሰው እንዲቀበላቸው ተከታይ ከስር መሪዎችን እና ሌሎችንም ሰዎች እያፈራ የሚሄድ የፖለቲካ መሪዎችን የሚያፈራ የፖለቲካ ተቋማት አውድ የለንም። ዶክተር ዮናስ አሽኔ የጠቀሱት ሌላው ችግር ከፓርቲዎቹ ጤናማ ግንኙነት አለመኖር ጋር ይያያዛል። የፓርቲዎቹ ርዕዮተ ዓለም እርስ በራሱ የሚጣላና የጋራ ጥምረት እንኳን ለመፍጠር የማያስችል እንደሆነ የጠቀሱት ባለሙያው ይህ ደግሞ ተቋማዊ የፖለቲካ ምህዳርን ለማስፋት የማያስችል ሀገራዊ ፈተና ነው ብለውታል። ይህ ችግር ሄዶ ሄዶ ገዢ ፓርቲውን በማግዘፍ የተቃዋሚ ፓርቲዎችን ፈተና ደግሞ እንዳበዛው ነው የሚገልጹት። የፖለቲካ ፓርቲዎች በነፃነት የሚንቀሳቀሱበት የሲቪል አውድ አለመኖርም ሌላው ውጫዊ ችግር እንደሆነ ዶክተር ዮናስ አመልክተዋል። የሲቪክ ማህበራት ናቸው። ሲቪክነስ ከሌለው ምህዳሩ ከሆነ በዛ ውስጥ ሲቪክ እና የሰላም የፖለቲካ አራምድ አለው ብለን መንቀሳቀሱ ተጽዕኖውን በጣም ከባድ ያደርገዋል ማለት ነው። ፓርቲ አባላት መመልመል፣ ማደራጀት፣ መሰባሰብ፣ የሲቪክ ኤክሰርሳይሶችን፣ ልምምዶችን ማድረግ፣ ክርክሮችን ማድረግ፣ መተችት በግጭት ውስጥ ቀጥታ የሚያስገባኝ ሊሆን ይችላል እና በጣም ፈታኝ ነው። ለፖለቲካ ፓርቲዎች ብዬ አስባለሁ። በእነዚህ ችግሮች የተነሳ በኢትዮጵያ ያሉት ተቃዋሚ የፖለቲካ ፓርቲዎች ገዢ ፓርቲዎችን በመገዳደር ህዝቡ ዘንድ ዘልቆ የመግባትና ተወዳድረው የምክር ቤቶችን መቀመጫ የመያዝ ክፍተቶች እንዳሉባቸው የተናገሩት ዶክተር ዮናስ ይህ ሁኔታ በተወሰነ መልኩ መሻሻል የሚችለው አብሮ የመስራትና የመቀናጀት ባህል ሲዳብር መሆኑን ገልጸዋል። ሜቶዶሎጂካል ወይም ታክቲካል ጥምረት ፕሮግራሞቹን ሳይቀይሩ ለአንድ ግብ ብቻ ጥምረት መስራት አለባቸው ብዬ አስባለሁ። ምክር ቤቶች መግባት እንዲችሉ ዋናው ነገር ፓርላማ ገብጡት ድምፅን ማሰማት እንዲችሉ ወደ ምክር ቤቶቹ የሚወስዳቸው የጋራ የጥምረት ያስፈልጋል። ምንም ያ የፕሮግራሞቻቸውን እንዲከልሱ ሃርሞናይዝ እንዲያደርጉ ፕሮግራሞቻቸውን እንዲያዙ ግን ዓላማቸው ለገዢው ፓርቲ አንድ ፓርቲዎች የተቃዋሚ ፓርቲዎች እርስ በርስ እንዳይፎካከሩ በማድረግ ሊያሸንፉበት የሚችሉ ኮምፓራቲቭ አድረጭ ባለባቸው ሁኔታ ውስጥ ወደዛ አይነት የሚሄድ ስትራቴጂ መቀነስ ታክቲክ መቀለስ አለባቸው ብዬ አስባለሁ። ይህን ካላደረጉ የገዢው ፓርቲ ጋር ያላቸው ውድድር የመወዳደር አቅም በጣም የቀጭጨ ነው የሆነው። ማለት ፕሮፌሰር በየነ ጴጥሮስ የሰላማዊ ትግል ምልክት ነበሩ ያሉት። ፕሮፌሰር በየነ ጴጥሮስ ከዚህ ዓለም በሞት መለየታቸውን አስመልክተው መልእክት ያስተላለፉ የተለያዩ አካላት ለሰላማዊ የፖለቲካ ትግል አደረጉ ያሉትን አስተዋጽኦ አጉልተው ተናግረዋል። የሰላማዊ የፖለቲካ ትግል ጠበቃ ነበሩ ብለዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ህልፈታቸውን አስመልክቶ ባወጣው የሐዘን መግለጫ፣ ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።